ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት አራት 2008 ዓ.ም ዝግጅታችን ጀምረዋል። አድማጮች ጤና ይስጥልን፣ እንደምናምሽታችኋል። ጤና ይስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየንን። በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ ኤግዚቢሽን ነው። ከ180 በላይ ኤግዚቢተርስ አሉት ከሀያ አምስት ሀገራት የተውጣጡ ናቸው። በኮንቲነንት ስናያቸው አፍሪቃ፣ ኤሽያ፣ ዩሮፕ፣ ሚድል ኢስት እና ዩኤስኤ ያካተተ ነው። እንግዲህ አውስትራሊያ ብቻ ነው የሌለው እንጂ በሙሉ ኮንቲነንቶቹ በሙሉ ከበርድ ናቸው። አቶ ፋሲል ታደሰ ይባላሉ የኢትዮጵያ የጨርቃጨርቅና የጨርቃጨርቅ አልባሳት ማህበር ፕሬዚደንት ናቸው። አዲስ አበባ ላይ እንዲካሄድ የታቀደውን ዓለም አቀፍ የጨርቃጨርቅ ኢንዱስትሪና የቴክኖሎጂ ኤግዚቢሽን ካዘጋጁት አንዱ የአፍሪካ የጥጥና የጨርቃጨርቅ ማህበር ስራ አስፈጻሚ ቦርድ አባልም ናቸው። ዘገባለን ለአርዕስተ ዜናው ቆንጅት። በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ የተገኙ ውጤቶች ይጠቁማሉ የሚለው አንዱ የምሽቱ አርዕስተ ዜናችን ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኤርትራ ምዕራባውያን ሀገሮችን የመንቀፍ ልማድ እንዳላትና ከጎረቤቶቿ ጋር ያላት ግንኙነትም የሻከረ እንደሆነ ይታወቃል። ከቅርብ ጊዜ ወዲህ ታዲያ ኤርትራ ከአውሮፓ ኅብረት ጋር ግንኙነቷን ለማሻሻል ጥረት እያደረገች መሆኗን የአካባቢውን ሁኔታ የሚከታተሉ ባለሙያዎችን ሊያስገርም ይችላል ይላል ባልደረባችን። ሳሌም ሶሎሞን ያሰናዳችው አጠር ያለ ዘገባ ሶሎሞን ክፍሌ ይዞታል። የአውሮፓ ህብረት በልማት ፕሮግራሙ አማካይነት በሚቀጥሉት ስድስት ዓመታት ውስጥ 200 ሚሊዮን ዩሮ ነው ለኤርትራ ምናልባት ይመድባል የተባለው። ገንዘቡም ለኃይል ማመንጫና ለምጣኔ ሀብት ዘርፉ መልካም አስተዳደር ፕሮጀዎች እንዲውል የታቀደ ነው። እርግጥ እስካሁን በልማት እርዳታው አማካይነት የሚሰጠው ገንዘብ አልተለቀቅም። ባለሥልጣናት እንደሚሉት ግን ባለፉት ቅርብ ዓመታት በዚሁ መርሃ ግብር አማካይነት የተገኘ እርዳታ በገጠር አካባቢ ለመስኖ እርሻ የሚጠቅም የሶላር ኃይልና በማኅበረሰብ ፍርድ ቤቶች የፍትህ አሰራሩን ለማሻሻል ውሏል። ክሪስቲያን ማናል በኤርትራ የአውሮፓ ኅብረት ልኡካን ቡድን መሪ ናቸው። በኅብረቱና በኤርትራ መካከል ስላለው ግንኙነት እንዲህ ይላሉ። የሁለቱን ግንኙነት በተመለከተ አስቸጋሪ ወቅቶችን አሳልፈናል። ካለፉት ሁለት ዓመታት ወዲህ ግን ግንኙነቶቹ በጣም ተሻሽሏል። አሁን በመካሄድ ላይ ያለ ጠንካራ የትብብር ፕሮግራም አለን። ያም በግብርናው ዘርፍ ላይ ያተኮረ ነው። በአነስተኛ ደረጃም በተለይ በሶላር ኢነርጂው ላይ ያተኮረ ትብብርም አለን። የአውሮፓ ህብረት ኤርትራ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ነጻነቷን ካገኘች ጀምሮ በተለይ በመልሶ ግንባታ ላይ ያተኮሩ ፕሮዤዎችን በገንዘብ ሲረዳ ቆይቷል። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ላይ ግን ኤርትራ ከአውሮፓ ህብረት ጋር የነበራትን ግንኙነት አቋረጠች። በዚያኑ ዓመትም ሀገሪቱ ውስጥ የሚሰሩ ባዕዳን የረዴት ድርጅቶችን አስወጣች። ይህ በእንዲህ እንዳለ የአውሮፓ ህብረት የተረጋጋች ኤርትራ እንድትኖር ፍላጎት ያለው መሆኑን አሳይቷል። ሀገሪቱ ማለት ኤርትራ ዛሬ በዓለም ከሶሪያና ከአፍጋኒስታን ቀጥሎ ብዙ ፍልሰተኞች አሏት። ብዙ ሺህ ኤርትራውያን ወይ አውሮፓ ባህር ዳር ደርሰዋል፣ አሊያም የሜዲትራንያን ባህር ሲያቋርጡ ሞተዋል። አንድ የአውሮፓ ህብረት ቃል አቀባይ ሲናገሩ በኤርትራ የዕድሜ ልኩ ወታደራዊ አገልግሎት ከተሰረዘና ወጣቱ ወደ ሥራው ዓለም እንዲቀላቀል ከተደረገ የልማት እርዳታው በጣም ጠቃሚ ይሆናል ብለዋል። ስደተኞች አገራቸውን ጥለው እንዳይወጡ አማራጭ ልንሰጣቸው ይገባል ሲሉም ቃል አቀባዩ አስገንዝበዋል። አብዱራህማን ሞሐመድ ማሕሙድ ቦሬህ በተባሉና ቀድሞ የፕሬዚደንት ኢስማኤል ኦማር ጌሌህ የቅርብ ወዳጅ የነበሩ ታዋቂ ነጋዴ ላይ የጅቡቲ መንግሥት የመሠረተውን የሙስና ወንጀል ክስ የለንደን ከፍተኛ ፍርድ ቤት እየሰማ ነው። የክሱ ሂደት የተጀመረው ባለፈው ሳምንት ረቡዕ መሆኑ ተገልጿል። የጅቡቲ ሪፐብሊክ በአብዱራህማን ቦሬ ላይ ክስ የመሰረተው የሙስና ወንጀል ፈጽመዋል በሪፐብሊኳ ዋና ዋና የንግድ ኢንዱስትሪ ዘርፎች በጅቡቲ ወደ ጨምሮ በሰሩት ስራ ግብር ሳይከፍሉ ቀርተዋል ሲሉ ወንጅለዋቸዋል። በተለይም ሚስተር ቦሬህ በጅቡቲ ወደብ ሆራይዘን ተርሚናል በመንግስት ወጪ የአክሲዮን ባለቤት ሆነዋል ተብሎ በመንግስቱ የተወነጀሉ ሲሆን እርሳቸው ክሶቹን በሙሉ አስተባብለዋል። የጅቡቲ መንግስት ነገረ ፈጅ ጊብሰን ዳን ለቪኦኤ በሰጡት ቃል ሚስተር ቦሬህ በዶራ ላይ የኮንቴነር ጣቢያ ወይም ተርሚናል ግንባታ ሪፐብሊኳን ወክለው ከዲፒ ወርልድ ኩባንያ ጋር ሲደራደሩ ጉቦ ወይም በሚስ ጥር ኮሚሽን ተሰጥቷቸዋል ብለዋል። በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ የሚሰሙ ውጤቶች እየጠቀሙ ነው። የዋናው ተቃዋሚ ፓርቲ እጩ ሴሊዩ ዳሊየን ዲያሎ መንግስት ምርጫውን እያጭበረበረ ነው ሲሉ ከሰው ትናንትና ከውድድሩ ወጥተዋል። ሌሎች የተቃዋሚ ፓርቲ እጩዎችም ከፍተኛ የማጭበርበር ተግባር የተፈጸመበት ነው ሲሉ ምርጫውን አውግዘዋል። የመንግስቱ ባለስልጣናት ሕዝቡ ትዕግስት እንዲያደርግ በማስገንዘብ ላይ ናቸው። የጊኒው የውጭ ጉዳይ ሚኒስትር ሎንሴኒ ፋል ሲናገሩ በትርምስ መሀል የመልሶ ግንባታ ስራ አይካሄድም። ስለዚህ አደባባይ ወጥቶ ተቃውሞ ማድረግ መፍትሄ ስለማያመጣ እያንዳንዱ ሰው በትዕግስት መቆየት ይኖርበታል ማለታቸው ተጠቅሷል። የውጭ ጉዳይ ሚኒስትሩ የፖለቲካ ኃይሎች በሙሉ ከሁከት ይልቅ ለሰላማዊ ድርድር ቅድሚያ እንዲሰጡም ጥሪ አሰምተዋል። በእሁዱ ምርጫ በበርካታ የድምፅ መስጫ ጣቢያዎች ችግሮች መከሰታቸውን ምዕራባዊያን ዲፕሎማቶች አስታውቀዋል። ከምርጫው ዕለት በፊት በደረሱ ግጭቶች ደግሞ ሶስት ሰዎች መሞታቸው ተዘግቧል። ፕሬዚደንት ኮንዴ ዳግም እንደሚመረጡበት በሚጠበቀውና ተቃዋሚዎች ራሳቸውን ባገለሉበት በዚህኛው ምርጫ ዳግም ምርጫ ማካሄድ ቢያስፈልግ ምን ሊፈጠር እንደሚችል ግልጽ አይደለም። የዩናይትድ ስቴትሱ አምባሳደር ዴቪድ ሳፐርስቲን በሶማሊያና ምናልባትም በኬንያ ያለው አልሸባብን የመሳሰሉት ቡድኖች ሰዎች በአካባቢው በሰላም እንዳይኖሩና እንዲፈናቀሉ በማድረግ ተግባር አስከፊ ሚና ተጫውተዋል ብለዋል። ቦኮ ሀራም በናይጄሪያ ብቻ ሳይሆን በአጎራባች ሀገሮችም ዘርና ሃይማኖትን ሳይለይ ኢላማ እንደሚያደርግ አምባሳደሩ አስገንዝበዋል። በናይጄሪያ ብቻ ሳይወሰን ቻድን፣ ኒጀርን፣ ካሜሩንና ሌሎችም ሀገሮችን የሚያዳርሰው ቦኮ ሀራም ሃይማኖትንና ዘርን ሳይለይ ኢላማ ሲያደርግ ቆይቷል። ከጽንፈኛ አመለካከቱ ጋር የማይስማሙ ሙስሊሞችን ሳይቀር ኢላማ ያደርጋል። በተለይም ሰዎች በየቤተ አምልኮ ተሰብስበው በሚጸልዩበት ወቅት ጥቃት ይከፍትባቸዋል። አማጽያኑ ወጣት ሴቶችን እየጠለፉ ጾታዊ ጥቃት ያደርሱባቸዋል፣ ይሸጧቸዋል፣ በግዴታ አማጽያኑን እንዲያገቡ ያደርጋሉ ብለዋል። የእስልምና እምነት እንዲቀበሉም ያስገድዷቸዋል በማለት አምባሳደር ዴቪድ አስገንዝበዋል። በሌላ ዜና ደግሞ ኒጀር ላለፉት ስምንት ወራት የጽንፈኛ እስላማዊው የቦኮ ሀራም ተዋጊዎች ኢላማ ሆኖ በቆየው በደቡብ ምስራቃዊው ክፍለ ግዛቷ የአስቸኳይ ጊዜ ሁኔታ አውጃለች። ለሁለት ሳምንታት ወይም ለ15 ቀናት የሚቆየው የአስቸኳይ ጊዜ አዋጅ የሌሊት ሰዓት ላፊና የሰዎችና ቁሳቁስ ዝውውርን የሚመለከት መሆኑ ታውቋል። በቅርቡ ከናይጄሪያ ጋር በሚዋሰኑ ከተሞቻችን፣ መንደሮች ላይ ሲሰነዘር በቆየው ተከታታይ ጥቃት ዲፋ በሚባለው አካባቢ ከ40 የሚበልጡ ሰዎች ተገድለዋል ሲሉ የኒጀር ባለስልጣናት መግለጫ ሰጥተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካውያን ወታደራዊ ኃይሎችን ከአፍጋኒስታን በሚቀጥለው የአውሮፓውያኑ ሁለት ሺ አስራ ስድስት ለማስወጣት የተሰናዳውን እቅድ እንደሚያዘገዩት አስታወቁ። ሚስተር ኦባማ ይህን የተናገሩት ታሊባን ዩናይትድ ስቴትስ ባልጠበቀችው ሁኔታ በሀገሪቱ ድሎችን እያገኘ በሚገኝበት በዚህ ወቅት ነው። ሚስትር ኦባማ ዛሬ ሐሙስ በዋይት ሀውስ በሰጡት መግለጫ ጦርነት በበጣጠቃት በዚያች ሀገር ያሉትን አሜሪካውያን ወታደሮች ቁጥር በሚበዛው የ2016 ዓ ም ውስጥ አሁን ባለበት በ9800 ላይ እንደሚቆይ ነው ያስታወቁት። ከዚያም እሳቸው ከስልጣን እስከሚሰናበቱበት እስከ 2017 ጥር ወር ድረስ በሚገኘው ጊዜ በዚያ ያለው ሰራዊት ቁጥር እየተቀነሰ ይመጣና አምስት ሺ አምስት መቶ እንደሚደርስ አመልክተዋል። የዩናይትድ ስቴትስ ዩናይትድ ስቴትስ አፍጋኒስታን ውስጥ የሚኖራት ድርብ ተልእኮ ማለትም የአፍጋን ኃይሎችን ማሰልጠንና ጸረ ሽብርተኛ እንቅስቃሴዎችን የማካሄዷ ሚና እንደሚቀጥል የተናገሩት ፕሬዚደንቱ የአፍጋኒስታን የጦር ሰራዊት በአሁኑ ወቅት በሚያስፈልገው ደረጃ አለመጠንከሩንና ታሊባንም በገጠሩ አካባቢ ድልን እያስመዘገበ ከመሆኑም በቀር በከተሞችም ደም አፋሳሽ ጥቃት ሊያደርስ እንደሚችል አስረድተዋል። በመጨረሻም የፍቅር ጓደኛውን በመግደል ወንጀል ከአንድ ዓመት በፊት የተፈረደበት የደቡብ አፍሪካው አትሌት ኦስካር ፒስቶሪስ ከሚቀጥለው ሳምንት ጀምሮ ከወህኒ ቤት ተለቆ በቁም እስር እንደሚቆይ ተገለጠ። የደቡብ አፍሪካ የማረሚያ አገልግሎቶች ኃላፊ በሰጡት መግለጫ ፒስቶሪስ ከወህኒው ተለቆ ቀሪውን የአምስት ዓመቱን የእስር ፍርድ ጊዜውን በቤቱ ያጠናቅቃል። ፒስቶሪስ የፍቅር ጓደኛው የነበረችውን ሞዴሊስቷን ሪቫ ስቴንካምፕን ፕሪቶሪያ በሚገኘው መኖሪያ ቤቱ በጥይት መትቶ በመግደል የተፈረደበት በአውሮፓውያን ዘመን አቆጣጠር በ2013 የካቲት ነበር። የዛሬ ሁለት ዓመት አካባቢ ማለት ነው። ሁለት እግሮቹ የተቆረጡትና በኦሊምፒክ ሩጫ ውድድር ስሙ የገነነው ፒስቶሬስ ሪቫን በቆለፈችው የመኖሪያ ቤቱ መታጠቢያ ቤት በር ውስጥ አራት ጊዜ ተኩሶ ሰብሮ የገባ አጥቂ የመጣብኝ መስሎኝ ነው ማለቱ ይታወሳል። ዜናው በቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ፕሮግራማችን ነው።

ስለ ጋዜጠኛ ተመስገን ደሳለኝ ነው። ዝዋይ እስር ቤት ውስጥ ነው የሚገኘው። የቀደመው እስር ላይ የሚገኘው ጋዜጠኛ የተመስገን ደሳለኝ ወንድም ታሪኩ ደሳለኝ የሰማችሁት፣ የተከተሉት ደግሞ የዝዋይ ማረሚያ ቤት የስራ ኃላፊ ናቸው። ዘገባ አለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኦሪጅን አፍሪካ ሁለት ሺ አስራ አምስት በሚል ስያሜ በመጪው ሳምንት አጋማሽ ላይ አዲስ አበባ አንድ ግዙፍ ዓለም አቀፍ የጨርቃ ጨርቅ አልባሳት ኢንዱስትሪና የቴክኖሎጂ አውደ ርዕይ እንደሚከፈት ታውቋል። በአውደ ርዕዩ አንድ መቶ ሰማኒያ ዓለም አቀፍ ፈብራኪዎችና ላኪዎች ከተለያዩ አህጉራት እንደሚሳተፉም ይጠበቃል። አዘጋጆቹ ኢትዮጵያ በዚህ አውደ ርእይ በብዙ አቅጣጫ ትጠቀማለች ይላሉ። የአዲስ አበባው ዘጋቢያችን መለስካቸው አመሀ ያስተላለፈው ዘገባ ዝርዝሩን ይዟል። የኦሪጂን አፍሪካ አውደ ርእይ አዘጋጆች ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ በአሰራጩት ጽሁፍ መሰረት አውደ ርእው በሚቀጥለው ረቡ ጥቅምት 10 ቀን 2008 ዓ ም በሚሊኒየም አዳራሽ ይከፈታል። በዚህ አውደ ርኢ ከአንድ መቶ ሰማኒያ በላይ የሚሆኑ ፈብራኪዎች ወይም ማኒፋክቸረርስ ላኪዎች ወይም ኤክስፖርተርስ የፋብሪካ ምርቶቻቸውንና የፈጠራ ስራዎቻቸውን ከተለያዩ የዓለም ክፍሎች ለመጡ የንግድ ባለሙያዎች ያቀርባሉ። በአውደ ርኢው ከአውስትሬሊያ በስተቀር ከሁሉም አህጉራት የሚመጡ የሃያ አምስት ሀገሮች ተቋማት ይወከላሉ ሲልም ያባራል። አውደ ርኢውን ካዘጋጁት አንዱ የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ማህበር የማህበሩ ስራ አስፈጻሚ ቦርድ አባልና የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ ማህበር ፕሬዚዳንት አቶ ፋሲል ታደሰ በጋዜጣዊ መግለጫው ላይ ይህን ብለው ነበረ። በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ ኤግዚቢሽን ነው። ከ180 በላይ ኤግዚቢተርስ አሉት። ከ25 አገራት የተውጣጡ ናቸው። በኮንቲነንት ስናያቸው አፍሪካ፣ ኤሽያ፣ ኢውሮፕ፣ ሚድል ኢስት እና ዩ ኤስ ኤን ኤ ያካተተ ነው። እንግዲህ አውስትራሊያ ብቻ ነው የሌለው እንጂ በሙሉ ኮንቲኔንቶች በሙሉ ከበርድ ናቸው። አዘጋጆቹ እንደሚጠብቁት ከሆነ ወደ አንድ ሺህ አምስት መቶ እንግዶች ይህን አውደርኢ ይጎበኙታል። የጎብኚዎቹ ስብጥር ደግሞ ገዢዎችን፣ የምርት ምንጭ አፈላላጊዎችን ጨምሮ ከመላው ዓለም የሚመጡ የመዋለ ነዋይ ባለቤት ተወካዮችን እና የመንግስትን ተወካዮችንም ያጠቃልላል። በሌላ በኩል ደግሞ እንዲህ ያለው አውደርኢ ሲዘጋጅና ብዙ መዋለ ነዋይ አፍሳሾች ወደ ሀገሪቱ ሲመጡ ባለሀብቶችን ሊማርክና በዚህ ኢንዱስትሪ ላይ ገንዘባቸውን ለማፍሰስ ምን የሚያስገድዳቸው ዝግጅት አለ ሲሉ ጋዜጠኞች የተለያዩ ጥያቄዎችን አቅርበዋል። በኢንዱስትሪ ሚኒስቴር የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት ዲሬክተር አቶ ስለሺ ለማ ሀገሪቱ በሆኑ ጊዜ ይህንን ፍላጎት ለማስተናገድ የሚያስችል አቅም ገንብታለች ሲሉ ይከራክራሉ። በተለይ በመጀመሪያው የእድገትና ትራንስፎርሜሽን ዘመን ይህንን መደላደል ሰርተናል ብለዋል። የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ስንጀምር ሀምሳ አምስት የሚሆኑ በቁጥር ያሉን እንደ ሀገር ሀምሳ አምስት የሚሆኑ ተቋማት ናቸው። ለዛውም ውስጣቸውን ይዘቱን ትተን ያረጀ መሳሪያ እጅግ በጣም የሸመገለ ሰው ውስጡ የነበረበት ምርታማነቱ በጣም የወረደበትን እሱሱን ትተን ማለት በቁጥር በመጨረሻዎቹ ቅድም ባልኩት ሂደት የስራ ሂደት ወደ 130 የሚሆኑ የመካከለኛና ትላልቅ የጨርቃጨርቅና የአልባሳት ኢንዱስትሪዎች ልንፈጥር የቻሉበት ሁኔታ ነው። በ2007 ላይ በመጀመሪያው የእድገትና ትራንስፎርሜሽን ማብቂያ ላይ ማለት ነው። በአቶ ፋሲል ታደሰ አስተያየትም ሆነ በአቶ ስለሽለማ አባባል ምን ጊዜም ቢሆን ችግሮች መኖራቸው አይቀርም። ይሁንና እነዚህን ችግሮች ወይንም ጉድለቶች እየነቀሱ መፍትሄ መስጠቱ ላይ ነው መተኮር ያለበትም ብለው ይከራከራሉ። በተለይ አቶ ፋሲል አንዳንድ ጊዜ ጉድለቶች ወይንም ችግሮች ለባለ ሀብቶች እንደ መልካም አጋጣሚ ወይንም እድል ሊቆጠሩ ይችላሉ፣ በዚህም አገሪቱ ልትጠቀም ትችላለች ይላሉ። ይሄ ኤግዚቢሽን ሲመጣ የሳፕላይ የኢንፑት እጥረቶች እንዳሉ የፋብሪክም የአክሰሰሪም የኢኩፕመንት፣ ይሄ ለእነሱ ኦፖርቹኒቲ፣ ለኢንቨስተሮች ኦፖርቹኒቲ። ምክንያቱም ይህንን እጥረት ኮሚትድ ከሆነ ገቨርንመንት ጋር ሲያዩት ኦፖርቹኒቲ። ስለዚህ ይመጣል ብለን እናስባለን። ለጨርቃጨርቅ ኢንዱስትሪ ከዋና ዋና ግብአቶች አንዱና አይነተኛው ጥጥ እንደሆነ ተጠቅሶ በዚህ ረገድ ያለው የሀገሪቱ ሀብት ምን እንደሚመስልም ከጋዜጠኞች ለቀረበው ጥያቄ አቶ ስለሽለማ ምላሽ ሰጥተዋል። አሁን ያለው የጥጥ ሀብት ሲባል በ2007 2008 ላይ ልናገኝ የምንችለው ማለት ነው። በ2007 2008 ላይ ልናገኝ የምንችለው ጠቅላላ አገራዊ የጥጥ ምርት ወደ 60 ሺህ ሜትሪክ ቶን የማይበልጥ ነው የሚሆነው። በተዳመጠ ሊንት ከተን ይባላል። ስለዚህ ይሄን ያህል መጠን ልናገኝ የምንችልበት ሁኔታ እንዳለ ያደረግናቸው ቅኝቶች ያረጋግጣሉ፣ ያሳያሉ። በአውደሪው በተለያዩ ርዕሰ ጉዳዮች ላይ እውቅ በሆኑ ተናጋሪዎችና ባለሙያዎች የሚቀርቡ ጥናቶች እንደሚኖሩም ታውቋል። ይህን አውደሪ ያዘጋጁት የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ፌዴሬሽን እና ትሬድ ኤንድ ፌርስ ኢስት አፍሪካ ሊሚትድ የተባሉ ድርጅቶች ናቸው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበረ መለስካቸው አማሃ ያቀረበው። አሁን ወደ ትንታኔው መጽሔት እናልፋለን። ሶማሊያ ውስጥ በሚገኘው የአፍሪቃ ህብረት ወይም አሚሶም ልኡክ ስር የቀድሞ የኡጋንዳ ህዝባዊ መከላከያ ሰራዊት አዛዥ ሌፍትናንት ኮሎኔል ኢውጊኒ ሴቡጓዎ ነዳጅ ያለ አግባብ ለሌላ ተግባር አውለዋል ተብለው የ18 ወራት እስራት ተበይኖባቸዋል። ሴቡቁዋቦ የእስራት ጊዜያቸውን የሚያሳልፉት ከካምፓላ ወጣ ብሎ በሚገኘው በማኪንዬ ወታደራዊ ፖሊስ ዋና ጽህፈት ቤት ውስጥ መሆኑም ታውቋል። የፍርድ ቤቱ ሰብሳቢ ሜጀር ጄኔራል ሌቪ ካሩሃንጋ ብይኑን ሲሰጡ በተናገሩት ቃል ተከሳሹ ቀደም ሲል ያደረጉትን አስተዋጽኦ ፍርድ ቤቱ እግምት ውስጥ ማስገባቱን ገልጠው፣ ቀደም ያለ ክስ ወይም ወንጀል አለመፈጸማቸውም ሌላው የፍርድ ማቃለያ ሐሳብ እንደሆነም አመልክተዋል። ፍርድ ቤቱ በውሳኔው ግምት ውስጥ ያስገባው ሌላም ነጥብ እንዳለ ዳኛው ተናግረዋል ይህም የተፈጸመው ወንጀል በሰራዊቱ ውስጥ መዛመቱንና ይልቁንም የኡጋንዳን ህዝባዊ መከላከያ ሰራዊት ስም የሚጎዳ በዓለም አቀፍ መድረክ ላይም ጥቁር ነጥብ የሚያሰጥ እንደሆነ ገልጠዋል የ18 ወር እስራት ተፈርዶበታል አሉ ዳኛ ሌቪ ካሩሃንጋ አክለውም በዚህ ውሳኔ ተቃውሞ ካለው በ14 ቀን ውስጥ ይግባኝ ለማለት ህገ መንግስቱ ይፈቅድለታል ብለዋል ተከሳሹ ሴቡጓዎ የተወነጀሉት ከ7000 እስከ 8000 ሊትር የሚሆን ናፍታ እንደ አውሮፓ አቆጣጠር ከሚያዚያ 2012 እስከ ግንቦት 2013 ባለው ጊዜ አዛውረዋል ተብለው ነው። በፍሬዴሪክ ካንግዋሙ የሚመራው ክስ መዝገብ ክሱን ሲያብራራ ሴቡጓዎ ነዳጅ በገንዘብ ሸጠው ሲያበቁ ገንዘቡን ለግል ጥቅማቸው አውለዋል ብሏል። ይህ በእንዲህ እንዳለ የአሚሶን ኃይሎች ምክትል አዛዥ በትናንት ሁለት በባርዲሄር እና በዲንሶር ጉብኝት ማድረጋቸው ተገልጧል። ሁለቱ የሶማሊያ ከተሞች ባርድሄር እና ዲንሶር በቅርቡ ነፃ የወጡ ናቸው። ምክትል አዛዡ ሜጀር ጀነራል ሞሐመድ ሻ ዘይኑ በጉብኝታቸው ወቅት ሰራዊቱ የአካባቢውን፣ በአጠቃላይ የሶማሊያን የአንድነትና የነፃነት ክብር እስከሚደረግ ድረስ ከትግሉ እንዳይዘናጉ አሳስበዋል አልሻባብ ከሶማሊያ ጨርሶ እስከሚወገድ ድረስ የአሚሶም ሰራዊት ከሶማሊያ አቻዎቻቸው ጋር በትብብር እንዲሰሩም ጠይቀዋል። ይህ እስካልሆነ ድረስ አሉ ጀነራሉ ሰላም የለም፣ ነፃነት የለም፣ መረጋጋት አይኖርም። ይልቁንም ሁኔታዎች እየተባባሱ ይሄዳሉ። በርካታ ወጣቶች፣ ተማሪዎች አልሻባብን እየተቀላቀሉ መሆናቸውን የኬንያ መከላከያ ሚኒስቴር አስታውቋል። የኬንያው መከላከያ ሰራዊት ሹም ሳምሶም ሙዋትሊዚ እንዳስታወቁት ሶማሊያ ውስጥ የሚገኘውን አልሻባብ የሚቀላቀሉ የኬንያ ተማሪዎች ቁጥር እየጨመረ መጥቷል። ይህ ማለት አሉ የኬንያው መከላከያ ሹም ሁላችንም ወላጆች ከትምህርት ቤቱ አስተዳደር ጋር በቅርብ መስራትና ልጆቻችን ከአማጺው ቡድን ጋር እንዳያብሩ መከላከል እንደሚኖርብን አመላካች ነው። ጀነራሉ አክለውም ወጣቶች በቀላሉ የሚታለሉ ናቸው። ለዚህ ደግሞ አልሻባብ በርካታ ማህበራዊ ድረገጾች በመጠቀም ለማሳመን ይጥራል ሲሉ ገልጠዋል። ጄኔራሉ ይህን የተናገሩት ትናንት ረቡዕ ናይሮቢ ውስጥ የኬንያ መከላከያ ሰራዊት ቀን በተከበረበት ሥነስርዓት ላይ መሆኑም ታውቋል። እለቱ ሶማሊያ ውስጥ ከአልሸባብ ጋር በተካሄዱ ጦርነቶች ህይወታቸውን የሰዉትን ሁሉ ለማስታወስ በመላ አገሪቱ የተከበረ እንደሆነም ታውቋል። የኬንያ ኃይሎች ሶማሊያ የገቡት እንደ አውሮፓ አቆጣጠር በጥቅምት 2011 ሲሆን እስከ ዛሬ ሶማሊያ ያለውን የአፍሪቃ ሕብረት ተልእኮ የተቀላቀሉ የኬንያ መከላከያ ኃይሎች ቁጥር 4000 መድረሱም ታውቋል። የናይጄሪያው አማጺ ቡድን ቦኮ ሐራም ለሶማሊያው አልሻባብ የህብረት ወይም የአንድነት ጥያቄ አቀርቧል። ነውጠኛው ቡድን ቦኮ ሐራም ለሶማሊያው ሽምቅ ተዋጊ አልሻባብ ባቀረበው ጥሪ አልቃይዳን ትቶ ራሱን እስላማዊ መንግሥት ብሎ ከሚጠራው ነውጠኛ ቡድን ጋር እንዲቀላቀል ጠይቋል። አልቃይዳና እስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን በአሁኑ ወቅት በተቃራኒ ጎራ የተሰለፉ መሆናቸው ይታወቃል። ጥሪው በአሁኑ ወቅት አልሻባብ ሶማሊያ ውስጥ መሰረቱን እያጣ በመጣበት ወቅት ሲሆን ከሁለት ሳምንታት አስቀድሞም ተመሳሳይ ጥሪ ኢራቅ፣ ሳይናይ፣ ሶሪያ እና የመን ከሚገኙ አክራሪ ነውጠኞች መተላለፉ ይታወሳል። ሆኖም የሶማሊያ ይዞታውን ያጣው አልሻባብ ኬንያ ውስጥ ወደ 150 የሚሆኑ የጋሪሳ ዩኒቨርስቲ ተማሪዎችን መግደሉ አይዘነጋም። አዲሱ አበበን እናመሰግናለን ለዘገባው። ወደ ቀጣዩ ርዕስ ደግሞ ስናልፍ በቀደመው የአፍሪካ አንድነት ድርጅት ውስጥ የነበራትን አይነት የታዛቢ መቀመጫ በአፍሪቃ ህብረት ውስጥ ለማግኘት ያደረገችውን ጥረት ያለ ፍሬ መከነ ስትል እስራኤል አስታወቀች። ሞኪ ኤድዊን ኪንዲዜጋ ከኢየሩሳሌም ያጠናቀረውን ዘገባ አልብላ ከበደ ሻሮን ባርሊ በእስራኤል የውጭ ጉዳይ ሚኒስቴር የአፍሪቃ ምጣኔ ሀብት ጉዳዮች ዲሬክተር ናቸው። በህብረቱ ውስጥ የታዛቢ መቀመጫ ማግኘት መንግስታቸው ቅድሚያ የሚሰጠው ጉዳይ መሆኑን ይናገራሉ። በቅርብ መነጋገር የሚቻልበትና በቅርበት የሚደረግ ልውውጥ አገሮቻችንን በምጣኔ ሀብቱ፣ በፖለቲካው፣ በጸጥታውም ሆነ በልማቱ ዘርፍ ተጠቃሚ የሚያደርግ ነው። ዛሬ ከበለጸጉት የዓለም ሀገሮች ተርታ የምትገኘው እስራኤል ራሷ ከጥቂት ዓመታት በፊት በመልማት ላይ የነበረች ሀገር ናት። የአፍሪቃ ህብረት እስራኤልን ቢደግፍ አህጉሪቱ ይበልጥ የምትጠቀምበት ሁኔታ በተፈጠረ። ያ ማለት የእስራኤልን መንግስት ፖሊሲዎች በሙሉ መደገፍ ማለት አይደለም። በአቋም ልዩነቶቻችን ዙሪያ ልንከራከር እንችላለን። ለዚህ ሁሉ ታዲያ ይሄ የመነጋገሪያው መድረክ በሆነ እስራኤል የቀድሞ የአፍሪቃ አንድነት ድርጅት በአፍሪቃ ህብረት እስከተተካበት እንደ አውሮፓውያን የዘመን አቆጣጠር 2002 ዓ ም ድረስ በአህጉራዊ ድርጅት ውስጥ የታዛቢ መቀመጫ ነበራት። በአፍሪቃ ህብረት ያ መቀመጫ እንዳይኖራት ግን በቀድሞ የሊቢያ መሪ ሙአምር ጋዳፊ እገዳ ተደረገባት። የአፍሪቃ ህብረት ህብረቱ እገዛ ባልታከለበትም አገራቸው ከአስር አፍሪካ ሀገሮች ጋር የጋራ ትስስር መፍጠር መቻሏን የሚናገሩት በእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት የአፍሪካ ክፍል ኃላፊ ዮራም ኤርሎን ናቸው። ይልቁንም ህብረቱ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ታዛቢነቱን ወይም የታዛቢነቱን መንደር መንበር ለፍልስጤም ሰጠ ይላሉ ኤልሮን በቅሬታ። አንዱ ነጥብ ከአፍሪቃ ህብረት ጋር ያለንን ግንኙነት ከበርካታ የአፍሪቃ ሀገሮች ጋር በተናጠልና በጋራ ካለን መልካም ግንኙነት ጋር መሳ ለመሳ የሚቀመጥ ወይም በትይዩ የሚታይ አይደለም። በቀድሞ የአፍሪቃ አንድነት ድርጅት የታዛቢ መቀመጫ ነበረን። ይሁንና በቀድሞ የሊቢያ መሪ መሐመድ ጋዳፊ ግፊት እንዲነሳ ከተደረገ በኋላ ሊታደስ ባለመቻሉ በእርግጥ በእጅጉ የሚያሳስበን ጉዳይ ሆነ። የተለያዩ ወዳጅ አገሮች መሪዎችን እገዛ ብንጠይቅም ይኸው እስካሁን ግን ሊሳካ አልቻለም ነው ያሉት ዮራም ኤልሮን። ይህ በእንዲህ እንዳለ የአፍሪቃ ህብረት በበኩሉ እንደ ተባበሩት መንግስታት ሁሉ በእስራኤል በኃይል የያዘቻቸው ያላቸውን በፍልስጤምና ሌሎች አረብ አገሮች ያሉ ይዞታዎች አለም አቀፍ ህጎችን ይተላለፋሉ እናም ለግጭቶች መንስኤ ይሆናሉ ሲል ስጋቱን ይፋ ማድረጉ ይታወቃል። አድማጮች፣ የዜና የአብይ ርዕስና የተለያዩ ዘገባዎች ዝርዝር ያካተተውን ክፍለ ጊዜ ያጠናቀናል። አሁን በነጻው የስልክ መስመር በ2022059942 ከላካችሁልን አስተያየቶች ጥቂቱ እናሰማችሁ። ስሜ የታሁን በቅስት ለኢትዮጵያ አሰፋ ነው። ምደውሉም ትናንትና በሀያ ስምንት አንድ ሁለት ሺ ስምንት አንድ አድማጭ ህት መፍታየት ላይ ነው። የኦሮሞ ህዝብ ሰላሳ ሺ ሆኖ ኦሮምኛ ቋንቋ የስራ ቋንቋ ይሆል እያለ ፊርማ እያሰባሰቡ ነው የሚለውም በመሰኬታቸው ነው። ይህ ደግሞ የኦሮሞ ህዝብን የትትሎሽን የስራ ቋንቋ ይሁን ማለታቸው የፖለቲካ ጥያቄ አይደለም። ስለዚህ የኦሮምኛ ቋንቋ የስራ ቋንቋ ይሁን ሲባል ተደራሽነቱን ተደራሽነቱን ለመግለጽ ከመፈጠር የአንዱ ብሔር የበላይነት ለመግለጽ ፊርማ የሚያሰባስቡ ስላልሆነ እባኮ ይሄን አይነት አሳይሰቱ አድማጭ አለ። ብዙ ሺ የኦሮሞ ህዝብ አለ። በአሁኑ ሰዓት ደግሞ የኦሮሞች ከሰላሳ ሺ በላይ ነው እንጂ ሰላሳ ሺ ስላልሆነ መረጃ የሚደረገት ነገር ላይ አስተያየት ባይስ የተሻለ ይኖራለሁ። አመሰግናለሁ። አንዳንድ ወንድሞች የሰጡትን አስተያየት በተመለከተ ምላሽ ነበረ። አንድ የቤተክርስቲያን ባለቅኔ አንድ ነገር ሲል ሰምቼው ነበረ። እኔም በጣም ሁለት ነገር ይገርሙኛል አለ ሁሉንም አውቃለሁ የሚልና ሁሉንም አላውቅም የሚላል። ሁሉንም አውቃለሁ የሚል ወይ ጉረኛ ነው፣ ሁሉንም አላውቅም የሚባል ሁለቱን እሱ ደግሞ ልግመኛ ነው አለ። ሁለቱን ያመለከተ ይመስለኛል። ምክንያቱም አንድ ሰው እፈልጋለሁ በዚህ ቋንቋ ይነገር ብሎ አብዛኛው የኦሮሞዝ ወይንም ሌላውም የኢትዮጵያ እስካቀረበ አይ እኔ ለእናንተ አውቅላችኋለሁ እኔ ከእናንተ የተሻልኩ ነኝ ማለት ስለሚያመለክት ይሄ ደግሞ አንደኛ የዲሞክራሲ መጻረር ነው። የኦሮሞ ሕዝብ አርባ ፐርሰንቱን የኢትዮጵያን ሕዝብ የሚያካልን ነው ወደ አርባ ሚሊየን ይጠጋል ተብሎ ይታመናል። ይሄ ቋንቋ ሊያውም እያንዳንዱ ኢትዮጵያዊ የስራ ቋንቋ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ቢያቅ ለነገሪቱ ይሄ ያለመተማመን ስጋቶችን ይፈጣል ብዬ አምናለሁ። ምክንያቱም የኦሮሞን ቋንቋ ሕዝብ ስለ ልቦና ማንነት ማወቅ የበለጠ ያጠናክራል እንጂ የኢትዮጵያን የሚያከፋፍል ነገር ይሆናል ብዬ አላምን። ሌላውም ይስፋፋ፣ ሌላውም ቋንቋም ቢነገር ምንም ችግር የለውም። በተለይ ግን የኦሮሚያ ቋንቋ የስራን ቋንቋም ብቻ ሳይሆን ሌላም ቋንቋ ቢሆን እያንዳንዱ ዙ ቢያውቀው የተሻለ ይሆናል ብዬ ስለማምን ነው። እባካችሁ ይህን አስተያየት እንድታቀርቡልኝ ነው። አመሰግናለሁ። አስተያየቶች የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። ለማስታወስ ያህል አስተያየቶቻችሁን በድምጽ በተቀረጸላችሁ መመሪያ መሰረት እንድታኖሩ ከአክብሮት ጋር እናሳስባለን። በኢሜል ነው እኔም ምልከው የምትሉን ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን ከምሽቱ ሶስት ሰዓት ተኩል ሆነ አዲስ አበባ ላይ። ዋሽንግተን ዲሲ ዲሲና አካባቢዋ ደግሞ ከቀኑ 8 ሰዓት ተኩል ነው። ወደ ዝግጅታችን ሁለተኛ አጋማሽ እንዘዋውራለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት። ልዩ ዘገባለን ጋዜጠኛ ተመስገን ደሳለኝ ከታሰረ ትናንት አንድ ዓመቱን ደፍኗል። የተመስገን ጤና አሳሳቢ መሆኑን ቤተሰቡ ይናገራል። ማረሚያ ቤቱ ግን ተመስገን ሕክምና እያገኘ መሆኑንና ጤናማ እንደሆነ ይናገራል። ሰሎሞን አባተ ዝርዝሩን ይዟል። ተመስገን ደሳለኝ የፍትህና የልዕልና ጋዜጦችና የአዲስ ታይምስና ፋክት መጽሔቶች ባለቤትና ዋና አዘጋጅም እየሆነ ሲሰራ ቆይቷል። ተመስገን ደሳለኝ ከተመሠረቱበት ክሶች በአንደኛው የሦስት ዓመት እስራት ተፈርዶበት ዝዋይ ወህኒ ቤት ይገኛል። የተመስገን ጤና ጉዳይ እጅግ አሳሳቢ መሆኑን የተለያዩ ጎብኚዎቹና የቤተሰቡ አባላት ሲገልጹ ቆይተዋል። ተመስገን ከሚያሳትማቸው መጽሔቶች በአንዱ ላይ አምደኛ የነበሩት ዶክተር ያዕቆብ ወልደ ማርያም የዛሬ ሶስት ወር አካባቢ አይተውት እንደነበረ ገልጸውልኛል። እንግዲህ አንድ ጊዜ ከፕሮፌሰር መስፍን እና ሌላ አንድ ሁለት ሰው ጨምረን ከአንድ ከሶስት ወር በፊት ይሆናል እና በዚያን ጊዜ ጆሮው ይደማ ነበረ። የሐኪም እርዳታ ምንም አላገኘም። መድኃኒትም ማስገባት አይቻልም ተባለ እንጂ እኛ መድኃኒትም ልክለት አስበን ነበረ እና በዛ ሁኔታ ነው ያየሁት። አሁን ግን ተመልሼ ላየው ነኝ ቅርብ ጊዜ። እንግዲህ ለማየት ይፈቀድ አይፈቀድ እንደሆነ እርግጠኛ አይደለሁም፣ ግን ሄጄ መሞከሬ አይቀርም። ዶክተር ያዕቆብ ኃይለማርያም ተብሎ ይስተካከልልኝ። ከይቅርታ ጋር የተመስገን ደሳለኝን ታናሽ ወንድም ታሪኩ ደሳለኝን ትናንት ምሽት ላይ በስልክ አግኝቼ ያነጋግሬው ነበረ። ትናንትናውኑ ጎብኝቶት እንደነበረ ነግሮኛል። ለመሆኑ ጤናውና የመንፈሱስ ሁኔታ እንዴት ነው? ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች ያደረገዋል። የጀርባው እጣት፣ ምንም አልቀነሰም። በጀርባ መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። ስምንት ወሮ ነው ምንም ሕክምና አላገኝም። እኛም ጠይቀን ነበረ፣ አመልክተንም ነበረ። አያገባንም፣ አይመለከተንም፣ አይመለከተንም እያሉ እስካሁን ምንም በዚህ በጤንነቱ ጉዳይ፣ በቃ አሳሳቢ ደረጃ ላይ ነው ያለው። እነማን ናቸው? እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት መጀመሪያ ያመለከትነው ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም እንዴት አይመለከታችሁም? በእጃቸው ያለ እስረኛ አይደለም ወይ? አይመለከተንም አሉ። አዲስ አበባ ደግሞ ፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ሄደንም አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ እንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር ነው የጠይቅነው። አሁን ያለው እሱ ዘዋይ ነው የሚገኘው። ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት? ዘዋይ መጀመሪያ ያመለከትነው ዘዋይ ላለው ማረሚያ ቤት ለራሱ ላለበት ማረሚያ ቤት ለማረሚያ ቤቱ ለአፈዳደሮቹ ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከትንም አሉ አይገባንም። ምንድን ነው የማያገባችሁ? እጃችሁ ላይ ቢሞትስ አለ። በቃ አይገባንም አሉ። ብዙም ሰዓትም አላስተናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ እንገባ እና በጤንነት ጉዳይ የግል ማኪ ሚዛን እንምጣለን። እሺ ማስታገሻ ምርአይነት እናስገባለን። ከቫዚሊን እንኳን አቅም ምታሸ እንኳን ከሆኑ ብለን አይቻልም አሉ። መጽሐፍ ማንበብ እስካሁን አይችልም፣ እንደተከለከለ ነው ያለው። አይገባለትም፣ ክልክል ነው። ተመስገን ማንበብ ተከልክሏል። ከም ጭራሽ ከፈለጋችሁ እስከ አስረኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት እንግዲህ ሌላ ምንም መጽሐፍ አይገባም። እዛም ከእስረኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩትም እስረኞች ወደ ጨለማ ቤት ወስዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር ከሰው ጋር መሆኑ ብቻውንም ነው ያለው። እያንዳንዱ የሚያደርገውን እንቅስቃሴ ይቆጣጠሩታል። በዚህ ሁኔታ ነው ያለው። የጤንነቱና የእስር ሁኔታ ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛን ተጠያቂ የምንመስል እሱን አበረታቶ የሚልከን ምናምን፣ ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም የሚሰበረም አይደለም ያለው ጉዳይ ሳይ በቃ እኛ ሄደን ጠይቆ ነው ወደ ቤታችን የምንመለሰው። እሷ ትናንትን ምናምን የምንመለሰው። ያው የጤንነቱ ጉዳይ እንግዲህ ከእሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው። ምን ያህል ጊዜ ነው ፍርዱ? ሶስት ዓመት ነው። በአንድ በአንድ ጉዳይ ብቻ ነው አሁን የተፈረደበት። ስንት ክሶች ነበሩበት? አጠቃላይ የተከሰሰው ክስ በመቶ ሀምሳ ክስ ነበረ። አጠቃላይ የተከሰሰው ክስ ከመቶ ሀምሳ ውስጥ አምስት ተመረጠ። ከአምስቱ ደግሞ አምስቱን እንደ አንድ አድርገው ደግሞ ፈረዱበት። ቤተሰቡ ለመሆኑ ምንድን ነው የሚሰማው? ጥሩ አይደለንም። ጥቅምት ሁለት ሁለት ሺ ሰባት የነበረን ደስታ የነበረንን ሁኔታዎች ብዙ ምንም ነገር የሉ። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታሰረው አሁን የገባኝ ቤተሰብ እንደሚታሰር ነው የገባኝ። እናታችን በዚህ ጉዳይ ሁለት ሶስት የታማለች። በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራ ነው አደለም። ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙ ውጭ ነው የምታወጣው። በሄድን ቁጥር ወንድሞች የማሉን የማለው በሄድን ቁጥር መንገላታት ነው እንግዲህ። በዚህ ውስጥ ነው ያለ ነው እስካሁን ከታሪኩ ደሳለኝ ጋር ይህንን ከተጨዋወትን በኋላ የይህንኑ የተመስገን የጤናና የቤተሰቡን ጉዳይ አንስቼ ጠበቃውን አቶ አመሃ መኮንን እናነጋግር። ያለሁ ሁኔታዎች ፈቅደውልኝ ያለበት ቦታ ድረስ ሄጄ አላየሁትም። ነገር ግን ያው በዕለት በየጊዜው ያለበት ሁኔታ እከታተላለሁ። ዛሬ ያለበትን ሁኔታ እንደዚሁ ከወንድሙ በቂ መረጃ አግኝቻለሁ። ያው ጤና ሁኔታ በየጊዜው የተባባሰ ያለበት ሁኔታ ነው። አንድ ጆሮ የማይሰማበት ሁኔታ ነው ያለው ሙሉ በሙሉ። ሌላው ደግሞ ከዚህ በፊትም ከነበረው የጀርባ ሕመም ጋር በተያያዘ አሁን ጀርባው አካባቢ በግልጽ የሚታይ የእብጠት ሁኔታ አለው። ይሄ ነገርም በእንቅስቃሴውም ላይ እንደዚሁ እክል እየፈጠረበትና እና እንደ ልቡ የማይንቀሳቀስበት በጀርባውም ሙሉ በሙሉ የማይተኛበት ደረጃ ላይ ነው ያለውና ያው የህመሙ ሁኔታ ከጊዜ ወደ ጊዜ የተባባሰ እንደሆነ ነው ያለኝ መረጃ። ወንድሙን አነጋግሬው ነበር እና እኔ ሕክምና ማግኘት አለመቻሉን እነሱም ራሳቸው በቤተሰብ ደረጃ ለማሳከም ጠይቀው ፍቃድ አለማግኘታቸውን ነው የገለጹልኝና ለመሆኑ ይሄ ጉዳይ ከመብት ጋር ከህገ መንግስቱ ጋር ሲያ መያዝ ምንድን ነው የሚመስለው? እንዴት ነው እርሱም የሚተነትኑት? እንደ ህግ ባለሙያ ትክክል ነው። እኔም ያለኝ መረጃ ይሄ ነው። እሱ ራሱ ከአንዴም ሁለቴ ሶስቴ አራቴ በቂ ሕክምና ለማግኘት ግል እንዲሰጠው ጠይቆ አልተፈቀደለትም። ቤተሰቦቹም ይህንኑ ጥያቄ አቅርቦ አልተፈቀደላቸውም። አንድ ፍርደኛ ያሉት መብቶች ምንድን ናቸው፣ የሌሉት መብቶች ምንድን ናቸው ከሚል ነው መነሳት የሚቻለው። የተፈረደበት ሰው ያው ቤዚካሊ የማይኖረው መብት የመንቀሳቀስ መብት የለውም። ታስሮ በሚገኝበት ቦታ ተወስኖ እንዲቀመጥና ምናልባት የሚያስፈልገው ከሆነ ደግሞ ያው የሪሃብሊቴሽን ወይም የታድሶ እርምጃዎች እንዲወሰዱለት ነው የሚጠበቀው። ዛሬ ዛሬ እንግዲህ የተፈረደበት ሰው ወይም በስር ላይ ያለ ሰው በሌላው ሀገር ሌሎች መብቶችም እስከ ቤተሰብ የመመስረት የመራባት መብቶች ሁሉ አሉት። እሱ ምናልባት በእኛ ሀገር ተጨባጭ ሁኔታ ቅንጦት ነው ሚባል እንኳን በህገ መንግስቱ እና ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ ግልጽ የሆኑ በህግ ቁጥጥር ስር ያለ ሰዎች መብቶች አሉ። አንዱ አጠቃላይ መብት ለማንም ሰው የሚገባው መብት በህይወት የመኖር መብት ነው። ይሄ በህገ መንግስቱ አስራ አራት አንቀጽ አስራ አስራ አምስት ላይ በግልጽ የተደነገገ ነው። ሰው ተመስገንም ሆነ ማንኛውም የተፈረደበት ሰውም ይሄ መብት አለው። የሞት ፍርድ የተፈረደበት ሰው ካልሆነ በስተቀር ህይወቱን ለአደጋ ከሚያጋልጡ ማናቸውም ሁኔታዎች የመጠበቅ መብት አለው። እንደዚሁ በህገ መንግስቱ አንቀጽ አስራ ስድስት ላይ በግልጽ የተቀመጠ የአካል ደህንነት መብት አለ። ይህም መብት ለማንኛውም ሰው መከበር ያለበት ሰው ነው መብት ነው። ማንኛውም ሰው በአካሉ ላይ ጉዳት ሊያደርስ ከሚችል ማናቸውም ሁኔታ የጤናም ሆነ ሌሎች ሁኔታ የመጠበቅ መብት አለው። ከዚህ አጠቃላይ መብት በተጨማሪ ግን በጣም ስፔሲፊክ ደግሞ በእስር በማናቸውም እስር ሁኔታ ላይ ያለ ሰው ሊኖረው የሚገባቸው መብቶች ደግሞ እንደዚሁ ህገ መንግስቱ አንቀጽ ሀያ አንድ ላይ በዝርዝር ያስቀምጣል። አንደኛው የታሰሩ ሰዎች ወይም በእስር ያሉ ሰዎች ሰብአዊ ክብራቸው የመጠበቅ መብት አለ። አንድ ሰው በህመም እየተሰቃየ ለዛ ህመሙ ተገቢው ህክምና እንዲያገኝ እድል የማይፈጠርለት ከሆነ ሰብአዊ ክብሩ ላይ ነው ጥያቄ እየተነሳ ያለው። ሌላ በዚሁ የህገ መንግስቱ ድንጋጌ ላይ እንደዚሁ በማናቸውም የስር ሁኔታ ያለ ሰው ከሐኪሞቻቸው ጋር የመገናኘት እና የመጎብኘት መብት አለው። ይሄ እንግዲህ በእኛ ሀገር ሁኔታ ሲተረጎም እንደ ሌላው ሀገር እያንዳንዱ ሰው የራሱ ሐኪም የለውም። ይሄ በቀጥታ ሊሆን ይሄ ትርጉም ሊሰጠው የሚችለው ሐኪም ማየት የፈለገ ከማረቢያ ቤቱ አቅም በላይ በሆነ ጉዳይ ሐኪም ማየት የፈለገ እንደሆነ አንድ የህግ ታራሚ ይሄ መብቱ አለው ነው። አሁንም ከዚህም ከህገ መንግስቱ እንደውም መሰረት አድርጎ የወጣ ነው ተብሎ ሊገመት የሚችለው ደግሞ እና በቀጥታ በተለይ የፌዴራል ታራሚዎችን የፌዴራል መንግስቱ ታራሚዎችን ወይም ፍርደኞችን የሚመለከት የፌዴራል ታራሚዎች አያያዝን የሚመለከተው የሚኒስትሮች ምክር ቤት ደንብ ቁጥር መቶ ሰላሳ ስምንት ሁለት ሺህ ሰባት ነው። ይሄ ደንብ በተለይ በአንቀጽ አስራ አንድ ላይ ግልጽ የሆኑ ከጤና ከሕክምና ጋር በተያያዘ የታራሚዎችን መብት ያስቀምጣል። በንዑስ አንድ ላይ አንድ ታራሚ የጤና እክል ተገጠመው ያለ ክፍያ ይሄ እንግዲህ እዛው ማረሚያ ቤት ውስጥ የሚደረግ የሚገባ ነው ያለ ክፍያ ሕክምና ማግኘት እንዳለበት ያስቀምጣል። ማረሚያ ቤቱም በቂ የሕክምና ተቋም ሊኖረው እንደሚገባ ምናልባት ደግሞ ከማረቢያ ቤቱ አቅም በላይ የሆነ ህክምና የሚፈልግ ከሆነ አንድ ታራሚ ደግሞ የማረቢያ ቤቱ ኦፊሰር ወይም የህክምና ኦፊሰር ይህን ታራሚ እንደ ታራሚው ጤና ጉድለት አይነት ለሚመለከተው ሆስፒታል ሪፈር የማድረግ የማስተላለፍ ኃላፊነት እንዳለበት ያስቀምጣል። ሌላው በጣም ጠቃሚው ነገር በዚሁ የሚኒስትሮች ምክር ቤት ደንብ ላይ የተቀመጠው ደግሞ አንድ ታራሚ የጤና እክል ተገጠመውና ና ተይዞ ያለበት ሁኔታ ይህንን የጤና ሁኔታውን የሚያባብስ ወይም ለጤና ሁኔታ ምቹ የማይሆን ከሆነ ይሄ ነገር እንዲሻሻል ለማረሚያ ቤቱ አስተዳደር ሀሳብ የማቅረብ እና አፈጻጸሙንም የመከታተል ግዴታ እንዳለበት ሁሉ ያስቀምጣል። አሁን ያለኝ መረጃ እንግዲህ ከጋዜጠኛ ተመስገን ደሳለኝ ካለበት የጤና ጉድለት በተጨማሪ ተይዞ ባለበትም ሁኔታ አንደኛ ለሰማኒያ ሰው ላልበለጠ ታራሚ በተዘጋጀ ክፍል ውስጥ እስከ ሶስት መቶ እና እንደዛ አካባቢ ቁጥር ያላቸው ታራሚዎች ባሉበት የአእምሮ ህመምተኞችም ባሉበት ሁኔታ እና ኢቭን ያ የጤናውን ሁኔታ በራሱ ወንገድ እንኳን ሊከታተል ሊንከባከብ በማይችልበት ሁኔታ ውስጥ እንዳለ ነው ያለኝ መረጃ። ይሄ እዚህ ላይ የማረሚያ ቤቱ የሕክምና ኦፊሰር ይሄ ሁኔታ እንዲስተካከልም ለማረሚያ ቤቱ አስተዳደር ሀሳብ የማቅረብ ወይም ሪኮሜንዴሽን የማቅረብ ግዴታ አለበት። እንግዲህ እነዚህ ሁሉ የታራሚ ወቅቶች በእነዚህ በጠቀስኳቸው የሎካል ህጎች ወይም የሀገር ህጎች ውስጥ የሀገር ውስጥ ህጎች ብቻ የተደነገጉ ሳይሆን ኢትዮጵያ በተቀበለቻቸው አለም አቀፍ የሰብአዊ መብት ድንጋጌዎች ላይም በግልጽ የተደነገጉና በህገ መንግስቱ መሰረትም እነዚህ የዓለም አቀፍ የሰብአዊ መብት ድንጋጌዎች የአገር ውስጥ ህግ የሆኑበት ሁኔታ ነው ያለውና ከህግ አንጻር ጋዜጠኛ ተመስገን ደሳለኝ ሁኔታን ለማሻሻል መብት ለማስከበር ብቻ ሳይሆን ለማን በማናቸውም በስር ላይ ላሉ እና እንደዚህ አይነት እንደ ጋዜጠኛ ተመስገን ደሳለኝ አይነት የጤና ጉድለት ላለባቸው ሰዎች መፍትሄ የሚሰጥ በቂ ህግ አለን እና በአጠቃላይ ህጉ እንዲህ አይነት ዝርዝር ሁኔታ የተቀመጠ ነው። እንግዲህ የተመስገን ደሳለኝ ቤተሰብ ያለበትን ጭንቀትና አቤቱታ ይዤ ወደ ዝዋይ ማረሚያ ቤት አስተዳደር ደወልኩኝ። ዛሬ ከሰዓት በኋላ እዚያ ካገኘኋቸው የሥራ ኃላፊ ጋር የሚከተለውን ተለዋውጠናል። ይሄ ጥያቄ ከውጭ ጉዳይ ሚኒስትርም ከእኛ ተጠርቦ ምላሽ ሰጥተናል በጽሁፍ። ይሄ የተባለው ነገር በሙሉ ውሸት ነው። ህክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላደረጋግጥ ለተወዳለሁ። ከዚህ የተለየ ነገር የለም። የጤናው ሁኔታ ግን ጥሩ ነው። ጤና ምንም ችግር የለበትም። በአካል እየዞረ እየተራመደ ማረሚያ ቤት ውስጥ እንደፈለገ ነው እየሆን ያለው። ህክምና እያገኘ ነው። እየሄደ ነው። ሐኪም እያየ ነው። ምንም ዴሌ በየቀ ነው እንደሚባለው የጤና ችግርም ያን ያህል የለበትም። ሕክምናም አዲስ አበባ ድረስ ሪፌር ሄዶ ተልኮ ይታከማል። እዚህም ሆስፒታል አለ፣ እየታከመ ነው። ይሄ ነው ያለኝ መረጃ። ይሄንን እርሶ የነገሩኝን ነገር ማስተላለፍ ይችላለሁ? በምን እንትን በራዲዮ? በትክክል እሺ። ማን ልበል? ጌታ ስሞን ይንገሩ። ለጊዜው ብቆይ እሺ። ኃላፊነቱንስ ሊነግሩኝ ይችላሉ? የማርና ቤት ጽህፈት ቤት ኃላፊ ነኝ። በጣም አመሰግናለሁኝ። እሺ፣ እሺ። ከዚህ ከማረሚያ ቤቱ የጽህፈት ቤት ኃላፊ መልስ ጋር ወደ ጠበቃው ወደ አቶ አመሃ መኮንን ልንመለስ። አንደኛ እርስ በርስ የሚጣጣም አይደለም። ጤና ሁኔታ ደህና ከሆነው አዲስ አበባ ድረስ መጥቶ የሚታከምበት ምክንያት የለም። ግን አዲስ አበባ ደግሞ መጥቶ ታክሟል ከሚባለው ሙሉ በሙሉ ስህተት ነው፣ ትክክል አይደለም። አለ የሚባል መረጃ ካለ መቅረብ ይችላል። ምክንያቱም አዲስ አበባ የመምጣት እድል ካለው እኔም የማቅበት ሁኔታ መኖር አለበት። ቤተሰቡም ይሄንን የሚደብቅበት ምክንያት የለም። ሁለተኛ አንድ ታራሚ ሳይታመም ችግር ሳይኖርበት ችግር አለበት በዚህ ደረጃ ታሟል ተብሎ የሚነገርበትም ምንም ምክንያት የለም። ምናልባት ህመም ሳይኖርበት ወደ አዲስ አበባ እንዲመጣ ተፈልጎ ነው የሚባል ከሆነ ምንም ብዙም የሚያሳምን ነገር የለም። ዞሮ ዞሮ በህግ ቁጥጥር ስር ነው ያለው። ለህክምና የሚመጣም ከሆነ አስፈላጊ በሆነ ቁጥር ባለው አጃቢ ታጅቦ ነው የሚመጣው እና ምንም ሌላ ሞቲቭ ይሄ ይሄ ችግር ሳይኖርበት ችግር አለበት ባል የሚችልበት ሞቲቭ ያለ አይመስለኝም፣ ወይም ፍላጎት ያለ አይመስለኝም። መጪው ምን እንደሚሆን እየተከታተል ኩዤላችሁ መለሳለሁ። ስማቸውን ሊነግሩኝ ባይፈቅዱም መረጃ ለሰጡኝ የዝዋይ ማረሚያ ቤት አስተዳደር ጸሐፊ፣ ለዶክተር ያዕቆብ ኃይለ ማርያም፣ ለጠበቃው ለአቶ አመሃ መኮንን እና ለተመስገን ወንድም ለታሪኩ ደሳለኝ ምስጋና አቀርባለሁ። አመሰግናለሁ። ሰሎሞን አባተ። ወደ ቀጣዩ የሐሙስ ምሽት መደበኛ ዝግጅት ይሆናል የምንሸጋግረው። ባህልና ማህበረሰብ ለገዛ ባህልና ቋንቋ ግድ ይለኛል በሚል የተሰጠ ትኩረት ሲል ይንደረደራል። ባህልና ማህበረሰብ በምሽቱ ክነበሩ። በተለይ በአማርኛ ቋንቋ የታዩ የተሳሳቱ አጠቃቀሞችን ለማድረቅ መልካሙን ለማበረታታት እና ብሎም የተሻሉ አዳዲስ መንገዶችን ለመቀየስ ጭምር የተያዘ ጅምር ነው። የፕሮግራሙ ትኩረት ከጥቂት ወራት በፊት የተዋወቀውን የባህር ዳር ዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ተቋም የጥቂት ወራት ጉዞ ሁነኛ ጅምሮች ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የተቋሙን ዳይሬክተር ዶክተር ሂሩት ካሳውን አወያይቶ የመጀመሪያውን ክፍል እንዲህ አቀናብሯል። ዶክተር ሂሩት ካሳው በባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ዲሬክተር፣ በድጋሚ ለጊዜው አመሰግናለሁ። እኔም አመሰግናለሁ አሉዳ። ዶክተር ሂሩት ከጥቂት ወራት በፊት የተቋሙን መመስረትና በብሔራዊ ደረጃ በተለይ በአማርኛ ቋንቋ ላይ ያተኮረ ጉባኤያችሁን መሰረት አድርገን በተወያየንበት ጊዜ በአማርኛ ቋንቋ በዕለት ተዕለት አጠቃቀም ውስጥ ያሉ ችግሮችን እስከ መገናኛ ብዙኃን አጠቃቀም ድረስ ተወያይተን ነበር። የአማርኛ ቋንቋ ማበልጸጊያ ተቋማችሁ በአንጻሩም እነኚህን ችግሮች ለመፍታት የሚደረጉ ጥረቶችን አላማው አድርጎ የተነሳ ነውና በቀዳሚ ውይይታችን ካስተዋወቅናቸው አላማዎቻችሁ እንደ የትኞቹን ጅምሮች ዛሬ በስራ ላይ አውላችኋል? በእነኚህ ባለፉት ጥቂት ወራት ውስጥ ምን አይነት ክንዋኔዎች ነበሯችሁ? በዚህ ብንደረደር እንዳልከው በቋንቋ አጠቃቀም ላይ ባሉ ችግሮች ላይ የተወሰነ ሙከራ እያደረ ማድረግን ነው። ለምሳሌ በአማርኛ የተለመዱ ስህተቶች አሉ፣ በንግግርም በጽሁፍም የሚታዩ። ለእነሱ ማስተካከያ እያዘጋጀን ነው። ጽሁፍ ላይም ፊደሎችን ሆያትም ያለ ቦታው ያለ ትርጉማቸው መጠቀም ይታያል። ለእነሱ ማስተካከያዎች እየተሰራ ነው። ከዚሁም ጋር አብሮ ግንዛቤ የመፍጠር ሁኔታ ባለፈው የመድረኩ የማስታወቂያ መድረኩም ትልቅ ግንዛቤ ይፈጥሯል። በሬዲዮም በቴሌቪዥንም በተለያዩ መንገዶች ግንዛቤ መፍጠር ስራ እየተሰራ ነው። ሰው በአጠቃቀሙ ላይ ጥንቃቄ አድርጎ ያው መልእክትን ከማስተላለፍ አንጻር የሚያዳምጠን ሰው እንዲረድ ግንዛቤ መፍጠር ስራ እየተሰራ ነው። ከዛ ውጭ ደግሞ ያው ቋንቋው የገላጭነት ደረጃውን ከፍ አድርገን ለተለያዩ ግልጋሎት እንዲውል ማድረግ ስለሆነ ከሱ አንጻር ለምሳሌ ከትንሹ ለመጀመር በከፍተኛ ትምህርት ተቋም የሙያ ቃላት አለው እና በአብዛኛው ለምሳሌ የኮሚሽን የሴኔት የትምህርት ክፍል ስብሰባዎች ላይ ቀላቅለን ነው የምንናገረው። እንግሊዝኛውን እየቀላቀለን ነው የምንጠቀመው። እና ያንንም ለመግባባቱም በጽሁፍም ወጥ የሆነ አጻጻፍም እንዲኖረን የከፍተኛ ትምህርት ተቋም የሙያ ቃላት ማዘጋጀት ላይ ነው መጀመሪያ ስራችን፣ ከራሳችን መጀመር ስላለብን ማለት ነው። ከራስ መጀመር ጥሩ አነጋገር ሮ ሀሳብም ነው። በተጨባጭ ትርጉም ያለው ለውጥ ለማምጣት ጥሩ መነሻ ሊሆን ይችላል። ሌሎች ሌሎች ውጥሮች ነበሩ። መረጃ ከአዲስ አበባ ዩኒቨርሲቲ፣ ከኮተቤ ኮሌጅ እና ከኛ ዩኒቨርሲቲ ተሰብስቧል የተሰራ ነው። አሁን ሌላው የሞክሼ ሆያት አጠቃቀም ሰው ብዙ ጊዜ ያነሳል እና ሰው አጠቃቀሙን ማወቅ ለሚፈልግ ሰው በእርግጥ ከአሁን በፊት የተሰራ በአቶ አምሳሉ አክሊሉ ተሰርቷል። ከዛም በተጨማሪ አቶ መንግስቱ ታደሰ የሚባሉ የስነልሳን ምሁር ናቸው። እሳቸው አዘጋጅተው እኛ የአርቶት ስራውን ሰርተን አሁን ወደ ህትመት ሄዷል። ዶክተር ሂሩት ጣልቃ ልግባ፣ ለአድማጮች ግልጽ ለማድረግ እነኚህ ሞክሼ ሆሄያት የሚባሉት በአማርኛ ፊደሎች ውስጥ ተመሳሳይ ድምጻት ያላቸው አጻጻፋቸው የሚለዩ አወዛጋቢ የነበሩ ናቸው። ብዛታቸው አላስፈላጊ ነው ድግግሞሻቸው የሚል ክርክር ያነሱና ግን ክርክሩ ሁነኛ መፍትሄ ያገኘ አይመስልም። ወደቱ ያዘነበለ ነው። ይሄ አሁን የገለጹት ለህትመት የሄደው ስራ በጣም የሚገርምህ፣ በተለያዩ ቦታዎች ክርክሩን አዳምጠናል፣ ተገኝተናልም የመጨረሻው መደምደሚያ የሚሆነው ይኖሩ የሚለው አይነት የሚታየው እና እኛ ይኖሩም አይኖሩም አደለም። አሁን መጽሐፉን ያዘጋጀ ነው ይኖሩም አይኖሩም ለማለት የሚወስነው ማህበረሰቡ ነው የሚጠቀመው ነው። ግን እኛ መጠቀም ለሚፈልግ ሰው እውቀቱን ለሚፈልግ ሰው እውቀቱን ማቅረብ ነው የፈለግ ነው። እንደ ጥናትና ትምህርት ተቋም ሰዎች ያሉትን ሁኔታዎች ከመረዳት እንዲጀምሩ የሚረዱበትን እድል መፍጠር ነው። ይሄንን ነው መረዳትና እውቀቱንም ማግኘት ለመወሰን ማወቅ ያስፈልጋል። እና ያለ እውቀት ከመወሰን አውቀን መወሰንንም ድጋፍ ያደርጋል ከማለት አንጻር ነው እሱን የሰራ ነው። መጽሐፍትን እያሰባሰብን ነው። ቋንቋውን ከሳይንስና ቴክኖሎጂ ጋር ለማገናኘት ወይም እሱን ገላጭ ለማድረግ ከአሁን በፊት ምን ተሰርቷል የሚሉ ስራዎችን አዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ሄደን እዛ ወደ አስራ ሰባት የትምህርት መስኮች የተሰራ የሳይንስና ቴክኖሎጂ መጽሐፎችን ሰብስበናል። ቀጥሎ ከዜሮ ከመነሳት ከአሁን በፊት የተሰሩትን አይተን ከቆመበት ለመቀጠል ያስችለን ዘንድ እንደሱ አይነት ነገሮች ብዙ ሰብስበናል። ከዛ ውጭ ደግሞ ለሚጽፉ ሰዎች እውቅና የመስጠት ስራ ምክንያቱም እኛ አሁን ያው ግንዛቤ መስጠር ማበረታታት፣ ማነቃቃትም ነው ትልቁ ስራና ማህበረሰብ ስለሆነ የሚሰራው ለሚጽፉ ሰዎች መድረክ እያዘጋጀን እውቅና የመስጠት ስራ እየሰራ ነው። አሁን በቅርብ ቀን ዶክተር አለማየሁ ዋሴ እመጓ የሚል መጽሀፍ አዘጋጅቷል። ረጅም ልቦለድ መጽሀፍ ጽፏል። እሱን ታስገምግመን ከስነ ጽሁፍ ፎክሎር እና ከታሪክ አንጻር በሶስት ሰዎች ታይቶ ተጠንቶ ጥሩ መድረክ ተዘጋጅቶ ጥናታዊ ጽሁፎችም ቀርቦ መጽሀፉን አስመርቀናል ሲጻፍበት ነው ቋንቋው የበለጠ የሚበለጽገው፣ እና ሰዎች እንዲጽፉ እውቅና ከመስጠት አንጻር ነው። ከዛ ውጭ ከቴክኖሎጂው ጋር ደግሞ ለማገናኘት የኮምፒውተር ሳይንስ ባለሙያዎች ጋር አብረን እየሰራን ነው። ለምሳሌ በአማርኛ ፊደል መረጃን መፈለግ ሰርችንግ ዩዚንግ አማሪክ የሚባል እሱን እንደሱ አይነት ነገሮች አንድ የእኛ ዩኒቨርሲቲ እየሰራ ነው። ሀሳቡን ባቀረብንለት መሰረት ሰርቷል። ብዙ ነገሮች ነው የሰራው። ቅርብ ቀን የእሱ ከቀረበ በኋላ ሌሎቹንም በኢትዮጵያ ውስጥ ወይም በዓለም ላይ በአማርኛ ላይ የሰሩ ሰዎችን የሰሩትን እናሰባስባለን ጠርተን ብለን እናስባለን። እንደሱ አይነት ነገር ጀምረናል። ሌላው አመታዊ ሽልማት ሁሌም ተከታታይ የሆነ ለመጀመር አስበናል። እሱንም በተመለከተ በቴሌቪዥን እና በሬዲዮ እንዲሁም በተለያየ ማስታወቂያ መልቀቂያ ቦታዎች ላይ እያስተዋወቃችሁ ነው። እያስተዋወቀን ነው። ዶክተር ሄሮት በምን በምን ይዘቶች ላይ ያተኮሩ ናቸው እነኚህ ሽልማቶች? እንደምረዳው ዋናው ትኩረታችሁ ቋንቋውን ማበልጸግ ነው እና ከዛ ጋር ሊዛመድ እንደሚችል መገመት ይቻላል። ምንድን ናቸው የትኩረት አቅጣጫዎቻችሁ? የትኞቹን ነው አሁን በቅድሚያ ልትሰሩ ያሰባችሁት? አሁ እንግዲህ በቅድሚያ ልትሰሩ ያሰብ ነው በተለይ መጽሐፍ የሚጽፉ ሰዎች ላይ ነው መስራት የፈለግ ነው። ሁለት ማስታወቂያ ነው የተለቀቀው ያልተለቀቁም ማስታወቂያዎች አሉ። እኛ በደብዳቤ መረጃዎችን ሰብስበን የምናወዳደርባቸው በተቋም ደረጃ በአጠቃላይ ግን ጸሐፊዎችን፣ የፊልም አዘጋጆችን፣ ጋዜጠኞችን ና የአማርኛ ቋንቋ መምህራንን ነው ያሰብ ነው ና የአማርኛ ቋንቋ መምህራን ና ጋዜጠኞች መረጃውን ቀጥተኛ የምንሰበስብበት መንገድ ስላዘጋጀን ማስታወቂያ አልለቀቅንም በተቋም ደረጃ ስለምንሰበስበው ማለት ነው የመጽሐፉ ግን ወጥ የሆነ ረጅም ልብ ወለድ የጻፈ ለመማሪያ፣ ለማጣቀሻ፣ የፍልስፍና፣ የታሪክ፣ የፊዚክስ፣ የኬሚስትሪ፣ የካልኩለስ፣ ወዘተ መጽሐፎችን ወጥ በሆነ በአማርኛ ቋንቋ የጻፉ ሰዎችን ለመሸለም ነው አንደኛው ጥሪ። ሁለተኛው ጥሪ እኛ የምናቀርብላቸውን ሀሳብ መነሻ በማድረግ ከአስር እስከ አስራ አምስት ደቂቃ ፊልም አዘጋጅተው በማቅረብ በሱ ነው የምናወዳድራቸው። እንግዲህ ቋንቋና ባህሉን ጠብቀው ወጥ የሆነ ስራ ለማበረታታት ነው። ከዚህ ከመጽሐፉ ጋር አብሮ የህጻናት መጽሐፍም አለ። ያው ህጻናት ናቸው መኮትኮት ያለባቸው፣ ና እነሱንም ይጨምራል ማለት ነው። ዶክተር ሂሩት፣ እንደ አዲስ እንደ ታዳጊ ተቋም ግዙፍ ስራዎችን የጀመረ ክፍል ሆኖ ነው የማየው። የሚያበረታታ ምናልባትም ተስፋ እንደማደርገው የብዙዎችን ድጋፍ የሚያገኝ ይመስለኛል። የያዟችኋቸው ዘርፈ ብዙ ጅምሮች ለተነሳችሁለት አላማ በእርግጥ የሚረዱ መሆናቸውን መገመት ይቻላል። በሂደት የምትሰሯቸውን እንከታተላለን። ካነሷቸው በርካታ ዝርዝሮች አንድ ሁለቱን እናንሳ። እነኚህ ከሳይንስና ቴክኖሎጂ ጋር ቃላቱንም በአማርኛ መሰረት እንዲኖራቸው የማድረግ ጉዳይም አንስተዋል። በጽንሰ ሀሳብ ደረጃ አዲስ ሀሳብ፣ አዲስ ቴክኖሎጂ፣ አዲስ የፈጠራ ውጤት ከሚመጣበት ማህበረሰብ የሚወለድ ከስራው ጋር አብሮ የሚመጣ ጉዳይ አለና አንዳንዴ ቶሎ ንጥቅ አድርገው ቃሉን እንዳለ የመጠቀም የሚቃወሙ ዝንባሌ በአማርኛ ውስጥ የሚታየውን ያህል የራስ ለማድረግ የሚሞከርበትን መንገድ በብልሃትነቱ ይጠቆማልና ጽንሰ ሀሳብ ላይ ሲሰራ ስለ ጉዳዩ ጠለቅ ብሎ ማወቅንም መመራመርንም ከተረዱ በኋላ ደግሞ የራስ ለማድረግ የቋንቋ ችሎታንም ይጠይቃልና እስኪ ያስረዱን፣ ምንድን ነው የምታደርጉት? አድማጮች ሰዓታችን ተገባደደ፣ እንጂ ከባህርዳር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ዲሬክተሯ ዶክተር ሂሩት ካሳው ጋር የጀመርነው ቃለ ምልልስ አልተቋጨም። ለቀደመው ጥያቄና ለቀሪው ሳምንት እንቀጣጠር። ለአሁኑ ግን ዶክተር ሂሩት ካሳውን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ አሉላኛም እንግዳህን ዶክተር ሂሩትንና አንተንም አንተን ወንድሜን ጭምር እናመሰግናለን። ቀሪ ክፍሎችንም በጉጉት እንጠብቃለን። በሚገባ ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ህይወት ነው። አዘጋጅና አቅራቢ ሌላው ወንድሜ ሰሎሞን አባተ። ሶሎሞን፣ ለዛሬ የተፈጥሮ አካባቢ ሳይንስና ህይወት ግሩም ዝግጅት ያለህ ይመስላል። ታስተዋወቀን። እህቴ ቆንጂት፣ አሁን እንዳልሽው ጥሩ ዝግጅት ነው ያለው። ግን አንዳንድ ቃላት እንደሆነ ካነካል አድርግ። ለማንኛውም ሁሉም ነገር ሆኖ እስክታየው እኮ የሚቻል አይመስልም አሉ ማንዴላ። እጅግ ታዋቂው የፈጠራ ሰው አሜሪካዊው ቶማስ ኤዲሰን ደግሞ መብራት የሰሩ ናቸው። በነገራችን ላይ እሳቸው አልፎረሽኩም አሉ ሲሞክሩ ሲሞክሩ አልተሳነኝም፣ የማይሰሩ አስር ሺህ መንገዶችን አየሁ እንጂ። እነዚህን አባባሎች አስመላሽ ዘፈሩ በአጥብቆ እንደሚወዳቸው ዴይሊ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ጽፏል። አስመላሽ ዘፈሩ ማን ነው? አትይኝም። አስመላሽ ዘፈሩ ማን ነው? በቅድሚያ እኔም አመሰግናለኝ እድሉን ስለሰጣችኝ። አሁን የምኖረው አዲስ አበባና ሰንዳፋ ነው። ፕሮጀክቱ እዛ ስለሆነ ያለኝ ሰንዳፋ፣ አዲስ አበባ ምዕቃዎች መግዛት ስለሚያስፈልግ እዛም እዚህም እያልኩ ነው የምኖረው። አስመላሽ ዘፈሩ አይሞት ይባላል። የሰላሳ አምስት ዓመት ወጣት ነኝ። የመጀመሪያ ዲግሪ በጤና መኮንን አለኝ ከአለማ ዩኒቨርሲቲ ፕላስ ደግሞ ከሀዋሳ ዩኒቨርሲቲ ሁለት ዓመት ተኩል ያህል ሲቪል ኢንጂነሪንግ ተምሬያለሁ ማታ ማታ። ሰንዳፋ ያለህ ፕሮጀክት ምንድን ነው? ቀላል አይሮፕላን ሁለት ሰው መያዝ የምትችል ቀላል አይሮፕላን። እሺ፣ ለመሆኑ ከየት አመጣኸው ሀሳቡን አይሮፕላን የመስራትን? ትግራይ ነው የተወለድኩት። እዛ እያለን የእርዳታ አይሮፕላኖችን አይ ነበረ። በልጅነቴ ማለት ነው። እነዚህ የቀይ መስቀል አይሮፕላኖች አይ ነበረ እዛ ትግራይ እያለን ከዛ በኋላ ደግሞ ወደ ሐዋሳ ከሄድም በኋላ ቤተሰብ በሙሉ ማለት ነው። እዛ ደግሞ እንደ አጋጣሚ አየር ማረፊያ አካባቢ ነበር ሰፈራችን እና አብዛኛው ጊዜ እዛ ነው ያሳለፍኩት ጊዜ በልጅነቴ። እና አይሮፕላኖቹን አየ ነበረ፣ ኤክስፖጀሩ ነበረኝ ሲያርፉ ሲነሱ። እነዚህ ለመድኃኒት መርጫ የሚሆኑ አሮፕላኖች ነበሩ የመንግስት እርሻ ላይ ሴስናዎች፣ ማለት ነው ትናንሽ ቀላል አይሮፕላኖች። ስለዚህ እነሱን እያየሁ ነው ያደግኩት። እና በቃ በልጅነቴ ይወስኝ ነበር ሳድግ እኔ ፓይለት መሆን እንዳለብኝ እና ለምን በኋላ መሆን አልቻልኩም? ለምን አጭር ነህ ተብዬ፣ ከኢትዮጵያ ኤርላይንስ ሪጀክት ተደርግ። ያለው ስንት ነው ሜትር ከስልሳ ዘጠኝ ነኝ። የሚያስፈልገው ግን ፓይለት ለመሆን በኛ ሀገር ክራይቴሪያ ሜትር ከሰባና ከዛ በላይ ነው። ለትንሽ በጣም አንድ ሴንቲሜትር ለመናገር ሜትር ከሰባና ሜትር ከስልሳ ጽ ለመለየት የከብዳሃል በምታይበታ የጣታችንን አንዷን ክፋይ ማለት ነው። ጸጉሬ ኮ ደርሷል። በዛ ሰት ጸጉር ደግሞ ፎቶግራፍ ላይ ደና አፍሮም ስለሆን ከዛ በላይ ሊሄድ ሁሌ እንደዛ ነኝ እና ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር ሰው ዝቅ ያደረገ ነበር በክራይቴሪያ ወቅት እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበር። ያችን ለማሟላት ጫማን አውልቃ እንትን ለካው። በዛ ምክንያት ያው ሳልሆን ወደ ፓይለት መሆን የነበረኝ ፍላጎት ሳልሆን ቀረሁ ማለት በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪሽን አካዳሚ አልነበረ፣ እንዳይሆኑ ማለት ነው። አሁን በአሁኑ ሰዓት ሌሎች የግል አቬሽን አካዳሚዎች አሉ። ገንዘብ ካለ መማር ትችላለህ። በዛን ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቬሽን አካዳሚ ካልገባ የኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም። በኛ ሀገር መቼ ነበር ያ የሆነው? የኢትዮጵያ አየር መንገድ ማለት የዛሬ አስራ አራት አመት አስራ አምስት አመት አካባቢ ማለት ነው። እሺ፣ ከዛ በኋላስ ቀረህ ወደ ስልጠናውም ሳትገባ። ለመሆኑ ለመሆኑ አይሮፕላን ላይ ወተህ ታውቃለህ? በአይሮፕላን በረህ ታውቃለህ? የፊታችን ጥቅምት 28 የዛሬ 24 ቀን ማለት ነው። አስመላሽ ዘፈሩ አይሮፕላን ላይ ወጥቶ የማያውቀው አስመላሽ ዘፈሩ እንደ ተሳፋሪም የራሱን አይሮፕላን ይዞ ወደ ሰማይ ይከንፋል። በተከታታይ ይዤላችሁ መለሳለሁ። አስመላሽን ለዛሬ አመሰግናለሁ። እናመሰግናለን ሰሎሞን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ሊጠናቀቁ ነው በስቱዲዮ ፕሮግራማችንን የመራልን ንጉሡ ታምሬ ነው በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን በጣም እናመሰግናለን ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም በደህና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 Yo man